The voice of America. Be away. America dims radio tabiano. የአሜሪካ ድምጽ ራዲዮ በ19 በ በ22ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የረቡዕ ሚያዝያ 14 2007 ዓ ም ዝግጅታችን ጀመረ። ዛሬ በኢትዮጵያ የሐዘን ቀን ነው። ሀገራችን ይህን አረመናዊ ንቅናቄ ለመግታት በሚካሄደው ጥረትና ትግል ሁሉ አቅሟ በፈቀደ ደረጃ የምትሰለፍ ይሆናል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ አዲስ አበባ ላይ በተካሄደው ህዝባዊ ሰልፍ ከተናገሩት የተወሰደ ነው። መንግስት አንድ ነገር አመቻችቶላቸው ቢሆን ኖሮ ከሀገር አይወጡም። ምንኝ ልጆች ለስደትም የበቁት ለዚህ ነው። ሀገራችን ላይ የምንሰራው ነገር አተን ነው። እየታረደም የኢትዮጵያ ህዝብ አሁንም ይወጣል። ይህንን ነው ማስተካከል ያለበት፣ ከሀገር ውስጥ ነው ማስተካከል ያለበት። ለእነሱ የሚወሰነውን ውሳኔ በሙሉ ኃላፊነት ደግፈን ውጊያም ከሆነ ሄደን እንዋጋለን። አደባባይ ከወጡ ኢትዮጵያውያን ሰልፈኞች አንዱ የተናገሩ ነው። በስፋት እንመለስባቸዋለን። የቀሩት ወንድሞቻችን አምልጠው ነው ወደኛ መጥተዋል፣ ዛሬ ማለት ነው። መስማት የሚችል ሁሉ ይስማ። እያለቅን ነው። እግዚአብሔር ብቻ እዚህ ቦታ እስከሚያወጣን ድረስ ተስፋ አረኩት። ሊቢያ ውስጥ ተሸማቀው ከተደበቁ ኢትዮጵያውያን ድምጽ ነው ያሰማ ናችሁ ያሉበትን ሁኔታ በስፋት ይናገራሉ። እስላማዊ መንግስት ነኝ የሚለው የሽብር ቡድንም ሆነ አልሸባብን የመሳሰሉ ዓለም አቀፍና አረመኔያዊ አሸባሪ ንቅናቄዎችን ለመግታት በሚካሄደው ጥረት ኢትዮጵያ አቅሟ በሚፈቅደው ደረጃ ሁሉ እንደምትሰለፍ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ተናገሩ። መንግስት ሽብርተኝነትን ለማውገዝ መስቀል አደባባይ ላይ በጠራው የተቃውሞ ሰልፍ ላይ ነው አቶ ኃይለ ማርያም ይህንን የተናገሩት። አብዛኛው ህዝብ ጠቅላይ ሚኒስትሩም ሆኑ የሃይማኖት መሪዎች ያደረጉትን ንግግር በጽሞና ሲያዳምጥ በተሰበሰበው ህዝብ መካከል በተለያዩ ማዕዘናት ደግሞ ከፍተኛ የተቃውሞ ድምጽ ይሰማ ነበር። የተቃውሞ ሰልፉ ስነ ስርዓት ማብቂያ ሲቃረብ ጀምሮ በፖሊስና በሰልፈኛው ህዝብ መካከል በተፈጠረ ግጭት በሰዎች ላይ የአካል ጉዳት ደርሷል። መለስካቸው አምሀ ከአዲስ አበባ ዘግቧል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በመስቀል አደባባይ ለተሰበሰበው ህዝብ እንደገለጹት በዚህ ሳምንት መጀመሪያ ላይ በሊቢያ የአይኤስ አሸባሪ ቡድን በኢትዮጵያውያን ስደተኞች ላይ የፈጸመው ዘግናኝ ግድያ በኢትዮጵያውያን ሁሉ የጣለውን ከባድ አዘንና የልብ ስብራት ማንም ሊገነዘበው የሚችል ነው። ይሁንና ይህ ወንጀል ሲፈጸም የመጀመሪያው እንዳልሆነና ኢትዮጵያውያንም ብቸኛ ተጎጂ እንዳልሆኑ አስምረው የሽብር ድርጊቱም ሆነ አሸባሪዎቹ ዓለም አቀፋዊ ክስተቶችና ሁነቶች መሆናቸውን በማስገንዘብ ተናግረዋል። ስለሆነም የሚካሄደው ትግል ዓለም አቀፋዊ ይዘት እንዳለው አመልክተው ኢትዮጵያ በዚህ ትግል ለመካፈል ያላትን ቁርጠኝነት አረጋግጠዋል። አልሸባብን የመሰሉ አሸባሪዎችን የሚያካሂዱትን እንቅስቃሴ በሁሉም ሰላም ወዳድ ሕዝቦችና መንግስታት የተባበረ ጥረት ሊመከትና በቁጥጥር ስር ሊገባ የሚገባው በመሆኑ ከዚህ በመነሳት አገራችን ይህን አረመናዊ ንቅናቄ ለመግታት በሚካሄደው ጥረትና ትግል ሁሉ አቅሟ በፈቀደ ደረጃ የምትሰለፍ ይሆናል። ጠቅላይ ሚኒስትሩ የአሸባሪነትን ዓለም አቀፋዊ ይዘት ተመልክተው ይህን ይበሉ እንጂ አሸባሪነትን በሀገር ውስጥ መዋጋትም ከፍተኛ ስፍራ የሚሰጠው እንደሆነ አስገንዝበዋል። ስለሆነም በሀገር ውስጥ የሚታዩ የሀሳብም ሆነ ሌሎች ልዩነቶች ከዚህ በኋላ የሚመጡ እንደሆኑና አስቀድሞ የጋራ ጠላት ነው ያሉትን አሸባሪነትን በአንድነት እንዋጋ ብለዋል። በሀገር ውስጥ ከፖለቲካ ልዩነቶች ባሻገር በዚህ ኢሰብአዊ ተግባር ላይ መራር የጋራ አቋም መያዝና ማውገዝ የሚገባ በመሆኑ የፖለቲካ ድርጅቶች ሁሉ በተናጠል የፖለቲካ ትርፍ ለማግኘት ከሚደረግ እንቅስቃሴና እሽቅ ድምድም ተጠብቀው ይህን አስነዋሪ ድርጊት በጋራ መፋለም እና ጠንካራ የህብረት መልእክት ማሳለፍ የሚጠበቅባቸው መሆኑን በዚህ አጋጣሚ ለማሳሰብ ወሰል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ሁለት ጉዳዮች ትኩረት እየሰጡ ይመስላሉ። አንደኛው ሚያዝያ 11 ቀን 2007 ዓ ም የአይኤስ አሸባሪ ቡድን ሊቢያ በነበሩ ኢትዮጵያውያን ላይ የፈጸመው ግፍ የተመላበት አሰቃቂ ግድያ መሠረት ያደረገው የሚመስለው ሃይማኖትን ስለሆነ በኢትዮጵያ የሃይማኖት ልዩነትን ቀስቅሶ የእርስ በርስ ፍጅትን በሀገሪቱ እንዲከሰት ማድረግ ዓላማው እንደሆነ ማሳየት ነው። ለዚህ የሚበጀው ደግሞ የቆየውን የኖረ ነው ያሉትን የአብሮነት መሰረት የሀገሪቱ ሕዝብ ሁሉ አጠናክሮ አሸባሪነትን በጋራ መዋጋት መሆኑን አመልክተዋል። ለራሳቸው ጠባብ ቡድናዊ ፍላጎት ሲሉ ያሉ ን ጥቃት ችግሮች፣ ሰበብ በማድረግ ይህንን አኩሪ የአብሮነት ባህላችንን ለመናድና እርስ በእርሳችንን እንባላ ለማድረግ የሚጥሩ ኃይሎች ተኝተውልን እንደማያውቁ ለሁላችንም ግልጽ ቢሆንም፣ በያዝነው ሳምንት መጀመሪያ ላይ በሊቢያ የተፈጸመው ዘግናኝ ድርጊት ግን የአክራሪነት የመጨረሻ ጫፍ ብቻ ሳይሆን የድርጊቱን ፈጻሚዎች ሰይጣናዊ ፍላጎትና ዓላማ ከመቼውም ጊዜ በበለጠ የሚያሳይ በመሆኑ ያላቸውም ጊዜ በተቻለ የአንድነት መንፈስና ጽናት ልንታገለው ይገባል። በሁለተኛ ደረጃ ደግሞ በኢትዮጵያ ዛሬ አለ ያሉትን የአክራሪነትና የአሸባሪነት ምልክቶችን በማመልከት ሕዝቡ በአንድነት ሊዋጋው ይገባል ሲሉ አስገንዝበዋል። ይህን አስነዋሪ ድርጊት በአንድ በኩል ዓለም አቀፍ አሸባሪነትን፣ በሌላ በኩል ደግሞ የዚህ ሌላ ገጽታ የሆነውን የሀገር ውስጥ አካሪነት ብሔር፣ ሃይማኖት፣ ጾታና እድሜ እንዲሁም የኑሮ ደረጃ ሁሉ ደስ አይገድበን በጽናትና በአንድነት ልናወግዘው የሚገባ መሆኑን ለአፍታም ቢሆን መዘንጋት የለብንም። ዛሬ በአንዳንድ የሀገራችን አካባቢዎች ብቅ ብቅ ማለት የጀመሩ የአክራሪነት እንቅስቃሴዎች አስተማማኝ እልባት ካልተደረገላቸው ዞሮ ዞሮ አሁን በአይሴስ በመከናወን ወዳለው የለየለት የሰብአዊ ድርጊት የማያድግበት ምንም ምክንያት እንደሌለ ተገንዝበን ለክብደቱ በሚመጠን ጽናት በአንድ ልብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አባ ማቲያስም ይህንን የሚደግፍ መልእክት ነበር ያስተላለፉት። የተፈጸመው አሰጣቂ ድርጊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ብቻ ሳይሆን በሁሉም የዓለም ሃይማኖቶች ላይ የተጣጣ ወይም ያነጣጠረ የወንጀል ተግባር መሆኑ በማመል መላው የሀገራችን ህዝቦችና የሃይማኖት ተቋማት እንደዚሁም መላው የዓለም መንግስታት ይህንን ድርጊት በጽኑ መጣውና ማውገዝ ይጠበቅባቸዋል። የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼክ መሐሙድ አሚን እና የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ ተመሳሳይ ንግግር አድርገዋል። እነዚህ ንግግሮች በሚደረጉበት ጊዜ ሁሉ አያሌ ሕዝብ ንግግሮቹን በጥሞና ሲያዳምጥ የሚታይ ቢሆንም ከተሰበሰበው ህዝብ መካከል ከተለያዩ ማዕዘናት ከፍተኛ የተቃውሞ ድምፅ ሲሰማ ነበረ። የተቃውሞ ሰልፍ ስርዓት በአደባባዊ ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ደግሞ በፖሊስና በእነዚህ በተለያዩ ማዕዘናት የተቃውሞ ድምፅ ሲያሰማ በነበረው ሕዝብ መካከል ግፊያና ግጭት መስተዋል ጀመረ። የድንጋይ መወራወርም ስለነበረ ግጭቱ ተባብሶ በሰዎች ላይ ጉዳት ደርሰዋል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በሌላ በኩል በዛሬው የአዲስ አበባ ሰልፍ ላይ የተገኙ አይሲል በኢትዮጵያውያን ላይ ስለፈጸመው ግድያ መንግስት እርምጃ እንዲወስድ መጠየቃቸውን እስክንድር ፍሬው ዘግቧል። በራሱ በመንግስት ላይም ተቃውሞ ያሰሙ እንደነበሩም እስክንድር በዘገባው ጠቁሟል። እልህና ቁጭት፣ ሐዘንና ለቅሶ፣ ምሬትና ንዴት፣ ሁሉም በመስቀል አደባባይ በአይሲስ ድርጊት ውስጡ የቆሰለ አንጀቱ ያረረ ኢትዮጵያዊ እርሙን ሊያወጣ የውስጡን ሊተነፍስ ጊዜው ነበር። እናም ዛሬ ለቅሶ ሆነ። የሚያውቃቸውም የማያውቃቸውም ለእነዚያ የፈሪ በትር ሰለባዎች አዘነ፣ አለቀሰላቸው ብቻቸውን ተቀምጠውና አንገታቸውን ደፍተው ያነቡ የነበሩ እናት በአካባቢያቸው የነበረውን ሁሉ አስለቅሰዋል። ቆመችበት ታነባ የነበረችው ሰናይት ገብሬም ማቾቹን ባታውቃቸውም ሐዘኗ ከፍተኛ ነበር። የሀገር ወገን አይደል እንዴ የታረደው። ስለዚህ አወቀው አላወቀው አፍቲ በቃ እዚህ ጋር ወገንህ ነው የታረደው። እንዴት ነው መጀመሪያ እንደሰማሽ ምን ስሜት አሳደረብሽ? እንዴት ሆነች ነው የሰማሽው? አልተኛውም እንቅልፍ። አክስቴም እናቴም ወንድሞቼም አልተኝም እንቅልፍ። እየለቅስ ነው የነጋው። ስጋህ ነው أورادك إحنا أعتقد من بات أنني أعتقد أنني በጥበቃ ስራ ላይ የተሰማሩት ዘሪሁን አድርጋውም አረመኔዎቹ ገዳዮች የእጃቸውን ማግኘታቸው አይቀርም ብለዋል። ለሰው ልጅ እንዲያለ ድርጊትም ተፈጠረ ጀምሮ ተደርጎም አይታወቅም። ይህንን ሰውም ነው እግዚአብሔር ነው የሚፈርደው። ፍርዱን ነው ወደ እግዚአብሔር መስጠት ነው። እግዚአብሔር ይፍረድ። የሰው ልጅ እንደዞሮ የታረደ ሟቾቹ የቅዱስ ጊዮርጊስ እግር ኳስ ክለብ ደጋፊዎች እንደነበሩ የገለጹት ዳንኤል ቦጋለና ጓደኞቹ ደግሞ በክለቡ አርማ ላይ ፎቶአቸውን አሰርተው ሐዘናቸውን ሲገልጹ ታይተዋል። እንደዚህ አይነት አሰቃቂ ግድያ በየትኛውም ባህል በየትኛውም ሀገር ላይ የሌለ ይሄ በጣም አረመኔነት ነው እና በጣም በቃ እኔ ልገልጽልህ ከምችለው በላይ የሚያሳዝን ነገር ነው። ብዙ ኢትዮጵያኖችን እያሳዘነ ያለ ነገር ነው። ደግሞ በቅርበቱ አካባቢያችን ላይ ጎረቤቶች ናቸው ጓደኞችም ናቸው። በጣም በቃ መሪር ሐዘን የሆነብን አንዱ ልጅም ባልቻ በለጠ የሚባለውም የቅዱስ ጊዮርጊስ አባል ነው። የአባልነት መታወቂያም ያለው አባል ነው እና የእሱ ጓደኞች ናቸው። እንዳለው መተው በኖሮችን የማሰራት ሁኔታ የነበረው የኢትዮጵያ መንግስት በሀገር ውስጥ ያለውን ሁኔታ ማስተካከል፣ በአይሲስ አሸባሪ ቡድን ላይም እርምጃ መውሰድ አለበት ሲሉም የተለያዩ አስተያየት ሰጪዎች ተናግረዋል። ሙሉቀን እንዳበሳ ከነዚህ አንዱ ነው። መንግስት አንድ ነገር አመቻችቶላቸው ቢሆን ኖሮ ከሀገር አይወጡም እነኝ ልጆች። ለስደትም የበቁት ለዚህ ነው። ሀገራችን ላይ የምንሰራው ነገር አተን ነው። እየታረደም የኢትዮጵያ ህዝብ አሁንም ይወጣል። ይህንን ነው ማስተካከል ያለበት፣ ከሀገር ውስጥ ነው ማስተካከል ያለበት። ለነሱ የሚወሰነውን ውሳኔ ሙሉ ኃላፊነት ደግፈን ውጊያም ከሆነ ሄደን እንዋጋለን። እስከዛ ድረስ እስከዛ ድረስ ኃላፊነት ምንድን ነው? በትክክል መደረግ አለበት። በሀገር ውስጥ ነው መደረግ ያለበት። ለዛ ነው የተሰደዱት። የሀገር ውስጥ ስራ እንዳለ ሆኖ የአሁኑን ግን በቀል መበቀል አለብን ብዬ ነው የተደረገው ሁሉንም ነገር። አዎ እኛ ስለ ምርጫ ምናምን አይደለም የምንፈልገው በዚህ ሰዓት ደማችን ይመለስ ነው፣ ደማችን ይመለስ ለምሳሌ በግብጽ የወሰደችው አይነት እርምጃ መወሰድ አለበት። በአይሲስ ከተገደሉት አንዱ የሆነው የባልቻ በለጠ ታላቅ ወንድም አሸናፊ በለጠም ኢትዮጵያውያን እያሳዩ ባሉት የአጋርነት ስሜት መኩራታቸውን ነው የተናገሩት። ጠየ ታናሽ ወንድሜ ነኝ እና ኢትዮጵያዊነታችንን በማይበት ጊዜ በአሁኑ ሰዓት የኢትዮጵያዊነት አኮራኛል። እኔ ወንድሞቼ እነ ነው የኢትዮጵያን ሕዝብ በማይ አልሞቱብኝም። አሁን ወንድሞቼ ሞቱ ብዬ አላምንም። ሕዝቡ ክሶኛል፣ ሕዝቡ ክሶኛል። ነገር ግን በኢትዮጵያዊነቴ በጣም የምኮራ በመሆኔ ወንድሞቼ አሁን እዚህ አልፈዋል፣ ሞተዋል። እዛ ያሉት ግን በየበረሃ ወርቆ ያሉትን መንግስትና ሕዝብ ተረባርበው እንዲያመጡልን ለዚ አሸባሪዎችን ግን የኢትዮጵያ ሕዝብም ይዋጋቸዋል የዓለምም ሕዝብ እንዲዋጋቸው ጥሪ እናቀርባለን። ከአንዳንዶቹ ቃለ መጠይቆች ጀርባ እንደሚደመጠው የዛሬው ሰልፍ በመንግስት ላይ የተቃውሞ ድምጾች የተሰሙበት ጭምር ነበር። ከጅምሩ አንስቶ መንግስት ህገ መንግስቱንና የዜጎችን መብቶች እንደማያከብር የሚገልጹ መፈክሮች የሚያሰሙ ሰልፈኞች ነበሩ። እነዚህ መፈክሮችና ተቃውሞዎች ይሰሙ የነበረው በተለይ በአደባባዩ መሀል እና ወደ አምባሳደር በሚወስደው መንገድ ላይ በተሰባሰቡ ሰልፈኞች ነው። ድምጻችን ይሰማ በሚል የሙስሊሙ ህብረተሰብ ጥያቄዎች እንዲመለሱና የመፍትያ የመፍትሄ አፈላላጊ ኮሚቴ አባላትም እንዲፈቱ ሲቀርቡ የነበሩ ጥያቄዎችም በሰልፈኞቹ ተስተጋብተዋል እነዚሁ ሰልፈኞች መብት መጠየቅ ሽብር አይደለም የሚልና ሌሎችንም መፈክሮችና ዝማሪዎች አሰምተዋል። በስነ ስርዓቱ ማብቂያ አካባቢ ፖሊሶችና በተለይ በአደባባዩ ፊት ለፊትና መሃል ላይ ሆነው የተቃውሞ ድምፅ ያሰሙ የነበሩ ሰልፈኞች ተጋጅተዋል። በመስቀል አደባባይ የነበረው ሁኔታ መልኩ የተቀየረው ከዚህ በኋላ ነው። ድንጋይ የሚወረውሩ ሰልፈኞች፣ እነሱን ለመቆጣጠርና ለመያዝ ሲሞክሩ የነበሩ ፖሊሶች፣ ከአደጋ ለማምለጥ ከለላ ሲፈልጉ የነበሩ ሌሎች ሰልፈኞች ትርምስ ፈጠሩ። በድንጋይ ወርወራው ጉዳት የደረሰባቸው ፖሊሶችና ሌሎች ሰልፈኞች ታይተዋል። አምቡላንሶችም ተጎጂዎችን ወደ ሕክምና ቦታዎች ወስደዋል። ስነ ስርዓቱ ከተጠናቀቀ በኋላም የተቃውሞ ድምፅ እያሰሙ ከመስቀል አደባባይ ወደ ተለያዩ አቅጣጫዎች ያመሩ ነበሩ። ፖሊስ በዱላ ጭምር እነዚህን ሰልፈኞች በትኗል። በመስቀል አደባባይና በእነዚህ የተለያዩ አቅጣጫዎች ከነበሩት ሰልፈኞች መሃል የተወሰኑትን በቁጥጥር ስር ሲያውልም ታይቷል። ይህ ሪፖርት እስከተጠናቀረበት ሰዓት ድረስ በምን ሁኔታ ላይ እንዳሉ ለማወቅ አልተቻለም። ጉዳት የደረሰባቸው የተቃውሞ ሰልፈኞችና ፖሊሶች ቁጥር ስንት እንደሆነም እስካሁን ይፋ አልተደረገም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲ 你怎的办？ አሁን ወደ ሊቢያ እንገባለን። ለመሆኑ ሊቢያ ውስጥ ያሉ ኢትዮጵያውያን ሕይወት ዛሬ ምን ይመስላል? ሊቢያ ዋና ከተማ በትሪፖሊ እንዲሁም ቤንጋዚ ውስጥ የሚገኙ ኢትዮጵያውያን ዛሬም ጭንቀት ላይ ናችሁ። ዛሬም ለቅሶ ላይ ናቸው። ድረሱልን ሰሚ አጣን እያሉ ነው። አዲሱ አበበ ነው ወደ ትሪፖሊ ደውሎ ቤት ውስጥ ዘግተው በፍርሃት ከሚገኙ መካከል ሶስቱን ያነጋግረው። እንደምን ነሽ? እግዚአብሔር ይመስገን። ማነሽ? ትዕግስት አበራ። ማን ልበል? ከዋሽንግተን አዲሱ ነኝ። ምን አለ ዛሬ? ደህና ነኝ እግዚአብሔር ይመስገን። ያው የቀሩት ወንድሞቻችን ከሌላ ቦታ ላይ ከሻ ነበረ እና አምልጠው የተወሰኑ ወደ አምስት ልጆች ናቸው ምናምን ወደኛ መተዋል፣ ዛሬ ማለት ነው። ከሻ ነበር። ምንድነው ከሻ? ይቅርታ ከሻ በየቤቱ ምናምን እየመጡ እንትን የሚሉት ማለት ነው። አፈሳ? አብሻ ቤት። አዎ እንደ አፈሳ ፕላንት ነው ይሄ የሆነው። ማታ አካባቢ ላይ ነው የተከሰተው ልጆቹ ሌላ ቦታ ላይ ተጠግተው አድረው ዛሬ መጥተዋል ምንም የደረሰባቸው ነገር የለም ግን ምንም የደረሰባቸው ነገር የለም ስንት ናቸው አምስት እናንተ ስንት ናቸው አሁን አንድ ቤት ያላችሁት መጀመሪያ አስራ ሁለት ነበርን አሁን አምስት መጥተዋል አስራ ሰባት ማለት ነው ከስንት ቀን ጀምራችሁ ነው እዚህ ቤት የቆያችሁት አልወጣችሁም በጣውንቱን ምንድ ነው ልጅ ወገኖቻችን ወንድሞቻችን ከታረዱበት ሰዓት ጀምሮ ወተን አናቀ። ከዛ በኋላ ያለ ሁኔታ እንዴት ነው የተገደለ? እየወሰዱ የሚያርዷቸው ሰዎች አሉ ትሰማላቸው? ወስዶ የሚያርዷቸውን ሰዎች አንሰማም፣ ግን ያው ከሻ ወስዷቸው ያልተመለሱ ወንድሞቻችን አሉ። አፈሳ ወስደዋቸው ነው? አፈሳ ወስዷቸው ማለት ነው። ያልተመለሱ ወንድሞቻችን አሉ። ስንት ናቸው? ወላይ እንደዚህ ነው ብዬ አልልም። ምክንያቱም አንድ ቤት ውስጥ አማራት ነው ተከራይቶ የሚኖሩት ፎቅና ምድር እንደዛ ተከራይቶ ነው የሚኖሩት። ስንት ቀንሽ ነው አንቺ እዚህ ወደ ሊቢያ ከመጣሽ? ሊቢያ ከመጣው አራት ወር ሆኖኛል። ቤተሰቦችሽ ምን ውስጥ ሁኔታ ላይ እንዳለሽ ያውቃሉ? አው ደውዬ ነግሬያቸዋለሁ፣ ሰላም መሆኔን አሳውቂያቸዋለሁ። የት ነው ያሉት? አዲስ አበባ ውስጥ ነው። ከአዲስ አበባ ውጪ? አዲስ አበባ ከሞቱት መካከል ከታረዱት መካከል የምታውቂያቸው አሉ ያው ማቃቸውን ባይኖሩ የእኛው አካባቢ እንደሆኑ ምናምን ላይ ተነቅ ያረኛሉ። እናንተን እየመጡ የሚጠይቁ እንደ የሚያስቸግሩ የሚያስጨንቋቸው አሉ። ቁርአን ቅሩ እንደዚህ ሰላት ጥያቄ የሚያቀርቡ አው ከዚህ በፊት ነበረ። በነበርንበት ሰፈር አካባቢ እያን ሰፈር ለቀናው ነው ወደ ሌላ ሰፈር መተን የተቀመጥን ያለ ነው እንዲህ ስትወጡ አያዋችሁም? ተደብቀን ነው ያለ ነው ስላልሽኝ። ድንገት ስትዘዋወሩ ካዩ አይተናኮሏቸውም አንወጣም። አሁን ይህ ነገር ከሰማን ሰዓት ጀምሮ አንወጣም። ፊት ለፊታችን ሌላ ልጆች አሉ። እነሱ ወደ ሱቅ የሚያስፈልገንን አስቤዛ የምንልካቸው ማለት ነው። እነሱ ውጭ ያሉት ምንድን ናቸው? አይነኳቸውም። መስሪዎች ናቸው። መስሪ ማለት እዛው ሀገር ነው። ግብጾች ማለት ነው፣ ግብጻውያን ግብጻውያኖች ናቸው። ከእናንተ ጋር ይግባባሉ። መልካም ነው። በጣም ፍለፊታችን ስላለ ያለውን ነገር እንትን ይሉናል፣ ያመጡልናል። ከባድ ከባድ ነገር ቢኖርም ይጠቁሟቸዋል፣ ይነግሯቸዋል ብዬ አስባለሁ። መቼም ኧረ እኔ እንጃ። እሱንስ እንኳን ያርቀው እንጂ ሰላም እንደማልክ፣ ማን ነህ? እግዚአብሔር ይመስገን ምን ተስኖ ትባላለህ። ደህና ነህ? እግዚአብሔር ይመስገን እግዚአብሔር ይመስገን። ትናንትና እናንተ እናቸው ያቀረባችሁት በጣም ደስ የሚል ነው። በጣም ነው እናመሰግን። ድምጻችን አድርሳችኋል። እኛ እንግዲህ አሁን ነው ማድረግ ምን ችለው ድምጻችሁ ማሰማት ነው። ሌላ የምናደርገው ነገር የለም። ዛሬ እግዚአብሔር ይስጣችሁ፣ እናሰማለን። ምንድነው? ምን ተስፋ አገኛችሁ? ለመሆኑ አሁን ያለው ሁኔታ ምንድነው? አሁን ይወልደ ምን እንዳለ ታውቃለህ። በኢትዮጵያ መንግሥት በኩል ምንም አይነት ነገር ያገኘ ነው ነገር ነገር የለም። እዚህ እየለቃቀምን የምንልካትን ካርድ እንደውላለን። ያላግጡብናል፣ እያነሱ ስልክ አያናግሩንም። ዝም ብላ ያነሳሉ፣ ረሲዱ ያልቃል፣ ይዘጋል። አሁንም ሌላ እናመጣለን። አንዴ ያነሳሉ፣ አንዴ ያነሱ። የት ነው የምትደውሉት? በተሰጠን ቁጥር አለ። ወደ ግብጽ ኤምባሲ በኩል እርዳታ ታገኛላችሁ ተብለን፣ እሱ አልተሳካም። አላናገሯችሁ? እሱ አልተሳካም። ትናንትን አንድ ሴት ደውላለን። እዚህ ውጭ የሆነ ነገር አናግረንላችሁ ነበር ብላን ነበር እና እንዲሁም በእናንተ በኩል መሰለኝ የሆነ የእናንተ እንትን መሰለኝ ማን ነበር ስሙ አንድ ጋዜጠኛ ነገር ነበር። እንግዲህ ሌሎች ድርጅቶች እናናግራለን፣ ሰብአዊ መብት ድርጅቶች፣ የተባበሩት መንግስታት፣ በኢትዮጵያን በኩል ባለስልጣናትን እናናግራለን። ምን እያደረጋችሁ ነው እያለን እና እነሱም ጥረት እያደረጉ ነው ከጥረቶ አንዱ አገር ውስጥ ወደ አገር በትራንስፖርት ችለው እንደሚመልሷቸው ቃል የገቡበት ሁኔታ አለ። ውጭ ጉዳይ ሚኒስትሩ እንደ እንደ የመሳሰለ እሱ እሱ የሩቅ ጉዳይ ነው። ዝም ማለትኝ እኔ እግዚአብሔር ይቅርታ አድርግልኝ እንጂ ማለት ነው። አሁን በእናንተ በኩል ብዙ ነገር ልናገኝ እንችላለን። ተስፋም ያለን በእናንተ ላይ ነው። በኢትዮጵያ መንግስት አይደለን የኢትዮጵያ ህዝብ እግዚአብሔር ይስጠው ለኛ አሁንም ብዙ ነገር እየሆነለን ነው እንሰማለን እያየን ነው በቲቪ ገብቶሃል አይደለ እና አሁን እኛ የምንለው ምንድን ነው እያለቅን ነው አሁንም ነው ገብቶሃል አይደለ በቃ መስማት የሚችል ሁሉ ይስማ እያለቅን ነው። ትናንትና እንደዚህ ካወራን በኋላ ምን ያህል ሰው ተወሰደ? ዛሬ ምን ያህል ሰው ወደ እኛ ጋር መጣ? ገብቷል አይደል? ምን ያህል ተወሰደ? ከትላንት ካወራናችሁ በኋላ የተወሰደ አለ ካወራ ነው በኋላ ቁጥር የለውም። በጣም ተባብሷል። በጣም የሚገርምህ ነገር በጣም ተባብሷል። ከከተማ ውስጥ ነው፣ እንግዲህ ከተማ ውስጥ ነው፣ ዋና ከተማ ውስጥ ነው። ማንም ህግ የለም። ያው እንደነገርኩ ትናንትና፣ እንደነገሩ ልጆቹ አናግረው ነበር። ህግ የለም። በቃ የፈለገው ሰው ነው። የት እንደሚወስዱ ራሱ አይታወቅም። ገብቷል አይደል? ማን ነው የሚነግራቸው? ይሄንን ሰው ተወስደው ይሄው የመጡ ልጆች የኛን አድሬስ የሚያውቁ ልጆች ከሽሽት ያመለጡ በመስኮት ምናምን ዘለው ምናምን በአንዳንድ አጋጣሚ የሚያመልጡ ልጆች አሉ። ዛሬም እኛ ጋር የመጡ ልጆች አሉ፣ እና በቃ እነሱ ናቸው እንትን የሚያደርሱ እና ስልክም አለች። በዚህ ስልክ ነው በቃ አንዳንድ የሚያውቁን ሰዎች ይነግሩናል። ገብቷል። እኛ እንደነገርን መውጣት አንችልም። እግዚአብሔር ይርዳችሁ፣ አይዟችሁ፣ በርቱ። እንግዲህ አሜን፣ አሜን ነፍሰ ጡርነሽ? አሉኝ። የስንት ወር ነፍሰ ጡርነሽ? አሁን እየደረስኩ ነው ዘጠኝ ወር ከምናምን በቃ ደርሻለሁ፣ አንድ አስር ቀን ይቀር። ምን እያረግሽ ነው? እንደው ድንገት ይሄ ሁኔታ ሳይቀየር ምጥ ቢመጣ ምን ያህል ዝግጅት አርገሻል? እናት፣ በእውነት ምንም የሚያረኩት ነገር የለም ብቻ ከእግዚአብሔር ውጭ ሌላ ምን አለ? በቃ ከዚህ ውጭ ብታመማኪን ቤት የምትሄድበት እንኳን ማጋጣሚ ነገር የለም። ቤተሰቦች ሴት ናቸው። ቤተሰቦች አዲስ አበባ ናቸው ሰምተዋል ያለሽበትን ሁኔታ ምንም ቤተሰብ ስልክ እንዲ ብለ ይችላል። አልነገርኳቸው ምንም አረጋ አልችልም። በቃ እግዚአብሔር ብቻ እዚህ ቦታ እስከሚያወጣን ድረስ በእውነት እኔ እንጃ። ከዚህ ቦታ እንዴት አድርጋችሁ እንደምታወጡን ራሱ ተስፋ አደረኩት፣ ከትናንት ወዲህ እንደውም በእናንተ እኔ ተስፋ አድርጌ ነበረ። እንግዲህ የእኛ ስራ ነገሩን ማድረስ ነው ለዓለም፣ ጉዳዩ የሚመለከታቸው ድርጅቶች፣ የሰብአዊ እርዳታ መስሪያ ቤቶች አስፈላጊውን ነገር እንዲያደርጉ መጠቆም ነው የእኛ ስራ እንጂ እጃችን አስገብተን የምናረግላችሁ ነገር ምንም የለም። ይሄን ፕሮግራም የሚሰሙ ኢትዮጵያውያንም እዛም ሀገር ያሉት የሚቻላቸው እንደው በነጻነት ለመንቀሳቀስ የሚችሉ የሚቻለውን እርዳታ እንዲያደርጉላችሁ፣ ያው በዚሁ አጋጣሚ ይሄ ድምጽ ይተላለፋል፣ ይሰሟቸዋል፣ የእናንተንም ጭንቀት ይረዳሉ ብዬ አስባለሁ እንጂ እግዚአብሔር ይርዳችሁ ከማለት ያለፈም እና ድምጻችሁን ከማሰማት ያለፈ እኔማ ትናንትና አዲስ ድርጅቶች ሰዎች ይመጣሉ፣ ምናምን ያናግሯቸዋል፣ ምናም ብለውን ነበረ እሱ ተስፋ አድርገን ነበር። እስካሁን ድረስ ምንም የደረሰን ነገር የለም። ማን ነው ይመጣሉ ያናግሯቸዋል ያላችሁ? የሆነ ስልክ ተደውሎ አይዟችሁ የሆነ ሰው ያነሳቸዋል ምናምን ብለውን ነበር። ተስፋ እናደርጋለን። እንግዲህ አምባሳደሩም የሚችሉትን ነገር ለማድረግ እየሞከሩ ይመስለኛል። ግብጽ ያሉት የኢትዮጵያ አምባሳደር እንዲህ አላወቅንም። በግብጽ ስንማ ደውለን ያነሱታል ምንም አያናግሩንም ያለው እስካሁን ግን የመጣም የለም። ምንም የመጣ ነገር የለም። ያየነውም የሰማነውም ነገር የለም። ስንት ጊዜ ሆነሽ ከኢትዮጵያ ከወጣሽ አንቺ? እኔ ስምንት ዓመት የነ ሱዳን ነው የቆየው። ኢትዮጵያ ምን ትሰሪ ነበር? ኢትዮጵያ የሆነ ንግድ ነበረው። ንግድ ጥሩ ትኖሪ ነበረ። አሁን ይሄ ሁኔታ እስከሚመጣ ድረስ፣ በእውነት እኔ ሱዳን ላይ ጥሩ ኖር ነበረ። አሁን አጋጣሚ ወደዚህ ከመጣም በኋላ ነው እንደዚህ አይነትcl ውስጥ የገባ ነው እንጂ ሱዳን ላይ ጥሩ ነበረ ምንኖር። ታድያ መጥፎ ከሆነ ከሱዳን ካልተሻለ ስምንት ዓመት ለምን ቆየሽ? ምን እያል እንደ ምን የሚሟላ አነስተኛ ነው፣ ቤተሰቦች የሚኖሩት እና በቃ አይሟላልህም። የተሻለ ህይወት ምርጫን የመጣ ነው። ወደዚህ በዚህ ላይ ደግሞ አገንባሽ በሰላም ሁኔታው ተረጋግቶ እንደምትወጪ ተስፋ አረጋለሁ። እግዚአብሔር እርዳሽ። ሰበር ዜና አለን። ክቡራትና ክቡራን አድማጮች ዛሬ ማምሻውን በኢትዮጵያ ቴሌቪዥን የኢትዮጵያ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ሬድዋን ሁሴን ዛሬ በሰልፍ ወቅት ለተፈጠረ ችግር ተጠያቂው ሰማያዊ ፓርቲ ነው ብለው መወንጀላቸው ተሰምቷል። መለስካቸው አማሃን አሁን መስመር ላይ ይዣዋለሁኝ። መለስካቸው ትሰማኛለህ? ሰማለሁ። ለና መሸ ምንድን ነበር ያለው ሁኔታ? ምንድን ነው ያሉት እሳቸው? እስቲ ንገረን። ዛሬ ያው ማታ በሁለት ሰዓት ላይ በተላለፈው ዜና ሚኒስትሩ እንደገለጹት ከሆነ በነበረው ትዕይንት ህዝብ ላይ በተፈጠረው ግርግር ዋናው ተጠያቂ ሰማዩ ፓርቲ እንደሆነ ገልጸዋል። ከዚያም በተረፈ ደግሞ በሌላ ሪፖርት ላይ ነገ ህገ ወጥ የሆነ ሰላማዊ ሰልፍ በሰማያዊ ፓርቲ እንደተጠራ የአዲስ አበባ ከንቲባ ጽህፈት ቤት ኃላፊ አቶ አሰግድ ጌታቸው ይፋ አድርገው ነበረ። ይህን በተመለከተ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋይን ጠይቄ እንደተረዳሁት ከሆነ ለነገ ምንም የተጠራ ሰልፍ በእነሱ ፓርቲ በኩል እንደሌለ፣ እንደዚሁም የተፈጠረውን ግርግር በተመለከተ ፓርቲያቸው የሚያውቀው ነገር እንደሌለ ነግረውኛል። እና አስተባብረዋል፣ ሙሉ በሙሉ በፓርቲው ላይ የተሰነዘረውን ወቀሳ። ጠቅላይ ሚኒስትሩ በዛሬው ንግግራቸው ተቃዋሚ ፓርቲዎች የአይስል ሰዎች የፈጸሙትን ድርጊት በመጠቀም ክፍፍል እንዳይፈጥሩ የሚል መልዕክት አሰምተው ነበር። እና ግንኙነት አለው እንዴ ከዚህ ጋር? የምሽቱ መግለጫ ከዚህ ጋር ግንኙነት ያለው አይመስልም። ይሁንና እሳቸው እንደውም ጠቅላላ በዚህ ረገድ ተቃዋሚ ፓርቲዎችም ሆነ ሌላው የሕዝብ ክፍል ምንም አይነት ልዩነት ሳይኖር ወይም በመካከላቸው ያሉ የሀሳብ ልዩነቶች እንኳን ቢኖሩ ይሄ በሁለተኛ ደረጃ የሚያዝ እንጂ ዋናው የሽብርን አደጋ መከላከል እንደሆነ አስምሮ የተናገሩበት እና ከዚህ ጋር የሚያዝ ነገር ያለው አይመስልም። ለመሆኑ ስለ ነገው ነገ ሊኖር ይችላል ስለተባለ ሰልፍ ያገኘው ዝርዝር ነገር አለ እንዴ? እንደ ምንም ነገር የለም የከንቲባው ጽህፈት ቤት ኃላፊ አቶ አሰግድ ጌታቸው ካሉት በስተቀር ቀደም ብሎ የሰማሁትም ሆነ የተለጠፈ ነገር ወይም በሌላ የመገናኛ ብዙሃንም ሆነ በሌላ አይነት መንገድ ያገኘሁት አንድም መረጃ አልነበረኝም። ላይ ዛሬ የተያዙ ሰዎች እንደነበሩ በዘገባዎቻችሁ ላይ ጠቁማችሁ ነበር። አንተና እስክንድር ቀደም ሲል ምናልባት የደረሳችሁ መረጃ አይኖር ይሆን አሁን ከመሸ የምታውቁት? በዚህ በአሁኑ በነገርኩህ ዜና ላይ እንደተገለጸው የመንግስት ኮሚኒኬሽን ጽህፈት ቤት ሚኒስትሩ እንደተናገሩት ከሆነ በዚህ በተፈጠረ ግርግር ሰባት የፖሊስ አባላት ጉዳት እንደደረሰባቸው እና ሁለቱ በጸና የተጎዱ እንደሆነ ተናግረዋል። በተረፈ ግልጽ የሆነ በመንግስት በኩል ይሄ ነው የሚባል የስደተኞችም ቁጥር ተለይቶ ተነገረ የለም፣ ግን ቁጥር ስለዋሉ እንዳሉ ግን ተናግረዋል።